ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ ክቡራትና ክቡራን እንደምን አምሽታችኋል። በቅድሚያ ለክርስትና እምነት ተከታይ አድማጮቻችን እንኳን ለበዓለ ትንሳኤ ዋዜማ ለቅዳሜ ስዑር አደረሳችሁ። ምሽቱን የማስተናግዳችሁ ቆንጂት ይታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የዕለተ ቅዳሜ ሚያዝያ 19 ፕሮግራማችንን በዓለም ዜና እንከፍታለን እንደ ወትሮው። ከዚያም በማስከተል የኢትዮጵያን ወቅታዊ ይዞታ በመመርመር ሊሆን ይገባል ያሉትን ከሚቃኙ እንግዶች ጋር የተጀመረው ክርክር ይቀጥላል። በጠቅላላው የኢትዮጵያ ብዙ ድጋፍ አላቸው ያ ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ ያ ቤዝ አሁን እየተሸባቀቀ ነው ወደ ኋላ እየተመለሰ ነው ስለዚህ ፒአርዴስን ፓርላማን ያውጡ ህገ መንግስቱን ያውጡ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስቱ የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናጠፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን አላቸው ጠቅላይ ሚኒስተሩ ምን ብለው ነበረ ጠቅላላ ኢትዮጵያውያኖችን አገናኝተው የሚያነጋግር መድረክ መፈጠር አለበት ይላሉ። እኔ ከዛም ትንሽ አለብላል እዛ ከመድረሳችን በፊት የእያንዳንዱ ብሄር መድረክ መፈጠር አለበት። የቀደሙት ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ ስትራቴጂያዊና የጸጥታ ጥናት ተቋም ስራ አስኪያጅ የተከተሉት ዶክተር ዮናስ ብሩ በአለም ባንክ በከፍተኛ ፕሮግራም መሪነት የሰሩ አንጋፋ የምጣኔ ሀብት ባለሙያ ናቸው ከዜና በኋላ ጠብቋቸው ከዚያ በማስከተል የሚኖረንን የስርጭት ጊዜ ደግሞ ደሳለኝ መኮንን በምርጥ የእንግሊዝኛ ዘፈኖች ድግሱ አድማጮቹን እያዝናና ያመሻል እስከ አራት ሰዓት አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ አለም ዜና ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ በምስራቃዊ ሽሪላንካ ካልሙናይ የጸጥታ ሠራተኞች ከታጣቂ ቡድኖች ጋር የተኩስ ልውውጥ ካደረጉበት አካባቢ ከባድ የመቁሰል አደጋ የደረሰባቸውን አንዲት እናትና ህጻን ልጃቸውን ዛሬ ማግኘቱን በአካባቢው ሀሳብ ማድረግ ላይ የነበረ አንድ ቡድን ቃል አቀባይ አስታወቁ። በትላንትና ሁለት የተኩስ ልውውጥ በተካሄደበትና የቦምብ ፍንዳታ በደረሰበት አንድ የመኖሪያ ቤትና አቅራቢያው የስድስት ህጻናትን ጨምሮ የአስራ አምስት ሰዎችን አስከሬን ማግኘታቸውንም የአገሪቱ ጦር ሰራዊት ቃል አቀባይ ጨምረው ገልጠዋል በስድስት ሳምንታት ጊዜ ውስጥ ለሁለተኛ ጊዜ አውሎ ንፋስ በቀላቀለ እጅግ ከባድ ዝናብ በተመታውና ከፍተኛ ጎርፍና የመሬት መንሸራተት ዳግም እልቂት እንዳያስከትል ስጋት ባሳደረበት ሰሜናዊ ሞዛምቢክ የአደጋ ሰራተኞች ዛሬ የጉዳቱን መጠን አስሰዋል። 220 ኪሎ ሜትሮች በሚያካለው ንፋስና ዝናብ ሰባት መቶ ሺህ ሰው ለአደጋ እንዳይጋለጥም ከባድ ስጋት አሳድረዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የመንግስታቱን የጦር መሳሪያ ንግድ ቁጥጥር ስምምነት የሚያፈርስ አዲስ አዲስ ስምምነት ዛሬ በፊርማቸው አጽድቀዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትላንትና ዕለት ማንነታቸው ለጊዜው ባልታወቁ ግለሰቦች አፋር ክልል ገዋኔ ወረዳ ላይ በተቃጣበት ጥቃት አንድ ተጫዋቹ ህይወት የጠፋበትና ሌሎች አምስት አባላቱ የመቁሰል አደጋ የደረሰበት የትግራይ ክልል ፖሊስ ኮሚሽን የእግር ኳስ ቡድን ዋልታ ፖሊስ አደጋው የጥቃቱ አድራሾች ላይ ክትትል እያደረገ መሆኑን የአፋር ፖሊስ አስታወቀ። መስፍን አራጌ ተከታዩን አጭር ዘገባ ደርሶናል። ጥቃቱ በተመላላሽ ቦታ የሚሰለፈውን የአማንኤል ብርሃኔን ህይወት ነጠቀ፣ አምስት ሰዎችን ጎዳ። ዜናው ለመላው ኢትዮጵያዊ በተለይም ለእግር ኳስ አፍቃሪው መርዶ ነበር። ሐዘናቸው ሐዘናችን ነው ያለውም ለዚህ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንቱ አቶ ኢሳያስ ጅራ ጥቃቱን አውግዘዋል። ለሟች ቤተሰቦችና አድናቂዎች መጽናናትን ተመኝተዋል። ጉዳቱ የደረሰባቸውም በፍጥነት እንዲያገግሙ መልካም ምኞታቸውን ገልጸዋል። ትላንትና በተፈጠረው አደጋ እጅግ በጣም እንደግሌም እንደ ፌዴሬሽንም በጣም ሀዘን ተሰምተናል። ከጠዋት ጀምረን ስንከታተል ነው የነበረው ጉዳዩን በዌብሳይታችንም ላይ የተሰማንን ሀዘን እንዲሁም ከተጎጂ ቤተሰቦች ጎን እንደምንቆም እና መንግስት እንደዚህ አይነት ድርጊት የፈጸሙና ማንነታችንን መክለን ድርጊት የፈጸሙት ግለሰቦች ላይ እርምጃ መውሰድ እንዳለበት ገልጸናል። ወደፊትም እንደ እግር ኳስ ፌዴሬሽን እንደ ተቋማችን ይሄ ከግብ እንድደርስ ምንችለውን ነገር ሁሉ እናደርጋለን። ድርጊቱን በሰላማዊ ዜጎች ላይ የተፈጸመ ሽብራዊ ተግባር ሲሉ ይፈርጁታል። የአሸባሪነት ነገር ስለሆነ ይህን መንግስት ትኩረት ሰጥቶ ጥፋቱን ያደረሱት አካላት ተጋልጦ ብጥር ስሩ ብሎ ህጋዊ ያረምጥ እርምጃ ይወሰድ፣ ህግ የበላይነት መከበር መቻል ያለበት ሰው ከዛ አይነት ከሆነ በጣም አስቸጋሪ ነው። እንዲህ አይነቱ ጥቃት ከቅርብ ጊዜያት ወዲህ በስፖርት ሜዳ የሚስተዋለውን ስርዓት አልባነት ያባብሰዋል። እናም ህዝቡ እንደ ህዝብ፣ መንግስት እንደ መንግስት ዘላቂ መፍትሄ ሊያበጁለት ይገባል ባይ ናቸው፣ አንዳንድ አስተያየት ሰጭዎች። የክለቡን ሎካን የያዘው ተሽከርካሪ የስፖርት ክለቡን አርማ የሚያሳይ ምልክት በጉልህ ለጥፎ ቢንቀሳቀስ ኖሮ ጉዳቱ ላይከሰት ይችል ነበር ይላሉ። ፕሬዚዳንቱ አቶ ኢሳያስ ግን በዚህ አይስማሙም። ለጥፋት የተነሳ አካል አይለይም፣ ማንንም ስጀመር የማንም ይሁን የማን የሰው ህይወት የሰው ህይወት ነው። በእኔ እምነት ታፔላ ለጥፎ ቢሆን ኖሮ ላይከሰት ይችላል የሚለው ነገር ብዙም አስኬድም። መሰረታዊ ነገር አካባቢው ሰላም ላይ ትኩረት ተሰጥቶ በስራት ነው። ከስፖርተኛ ውጭ ሆነ የሌላ ሰው ህይወት መጥፋት የለበትም። የአፋር ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር አሊዲን ጥቃቱን የፈጸሙ አካላት በቁጥጥር ስር ለመዋል ክትትል እየተደረገ መሆኑን ገልጸዋል። ህይወቱ ያለፈው የክለቡ ተጫዋችም በርካታ የስፖርቱ አፍቃሪና ቤተሰቦቹ በተገኙበት ስርዓተ ቀብሩ ዛሬ መቀሌ በምትገኘው አንዳ ማርያም ቤተክርስቲያን ተፈጽሟል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ። ከደሴ መስፍን አድራጌን ለዘገባው አመሰግናለሁ። አድማጮች፣ በመጨረሻም ዜና እረፍት። የቀድሞ የኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ ከዚህ ዓለም በሞት ተለዩ። ከስልጣን እስከ ለቀቁበት እስከ 1994 ዓመተ ምህረት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የመጀመሪያው ርዕሰ ብሔር በመሆን ለሰባት ዓመታት ያገለገሉት ዶክተር ነጋሶ ጊዳዳ ባደረባቸው ህመም በጀርመን ሀገር በሕክምና ሲረዱ ከቆዩ በኋላ በተወለዱ በሰባ ስድስት ዓመታቸው በትናንትናው ዕለት ነው ከዚህ ዓለም በሞት የተለዩት። ስልጣን ከለቀቁም በኋላ ከፖለቲካ ያራቁት የቀድሞ ፕሬዚዳንት በ1997 ዓመተ ምህረት በተካሄደው ምርጫ በትውልድ ከተማቸው ደምቢዶሎ የግል ተወዳዳሪ በመሆን በምርጫው አሸንፈው የሀገሪቱን ፓርላማ መቀላቀላቸው ይታወሳል። የቀድሞ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር በመሆን ድርጅቱን ለበርካታ አመታት የመሩት ዶክተር ነጋሶ ጊዳዳ ከፓርላማ ከለቀቁም በኋላ ተቃዋሚውን አንድነት ለዲሞክራሲና ለፍትህ ፓርቲ ተቀላቅለው ለአጭር ጊዜ በሊቀመንበርነት መርተዋል። ከጀርመኑ የጊዮተ ዩኒቨርስቲ በማህበራዊ ታሪክ ትምህርት የሶስተኛ ድግሪያቸውን ያገኙት ዶክተር ነጋሶ በመስኩ የተለያዩ ጥናቶችን ማድረጋቸውንም የህይወት ታሪካቸውን የሚተርከው ጽሁፍ አመልክቷል። የዶክተር ነጋሶን ህይወት የፖለቲካና ሌሎች ስራዎች አስመልክቶ ሰሞኑን ሰፋ ያለ ዘገባ እናቀርባለን። ሩሲያዊቱ የጠመንጃ ባለቤት መብት አቀንቃኝ ማሪያ ቡቲና በተከሰሰችበት በዩናይትድ ስቴትስ የውግ አጥባቂው ፖለቲካ ቡድኖችን ሰርጎ በመግባት ወንጀል በትላንትና ዕለት የ18 ዓመት እስር ተፈርዶባታል። አድማጮች ቀደም ያለው የዜና እረፍትና ሌሎች ስቱዲዮ ከገባን በኋላ የደረሱን ዘገባዎች ከመድረሳቸው አስቀድሞ የተቀረጸው የትንሣኤ ዋዜማ ዝግጅታችን የሙዚቃ ቃናን እና ሌሎች ሰዓቱን የሚመስሉ ፕሮግራሞች ማካተቱ ቀድሞ የተቀረጸ መሆኑን ከወዲሁ ለማስታወስ እንወዳለን። አሁን በቀጥታ ወደ ዝግጅታችን መልሳችሁ፣ ዜና አበቃ። የዓለም ዜናዎቹን አድምጠናል። የምትከታተሉት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አብራችሁን ቆዩ። በመግቢያው ወደ ጠቀስኩት ክርክር እናልፋለን የዛሬቱን ኢትዮጵያ ሁለንተናዊ አያያዝ በመመርመር ቀጣዩ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጡን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የምጣኔ ሀብት አዋቂዎች ናቸው። በቅርቡ ይፋ ያደረጓቸውን ጽሑፎች መሰረት ባደረገ ተከታታይ ዝግጅት የሚከራከሩት የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ የስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዲሬክተር፣ በቀደመው ወታደራዊ መንግስት በሲቪል አስተዳደር እና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በአለም ባንክ አለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው በአምስት ቋንቋዎች በየሶስት ወሩ የሚታተመው የአለም ባንክ የጥናት መጽሔት ዋና አዘጋጅ ሆነውም አገልግለዋል በቅርቡም ኢትዮጵያ ለምን ገለልተኛ የምጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ያከራከራቸው ሁለቱን ለምሽቱም የክርክራቸውን የመጨረሻ ክፍል ይዞ ቀርቧል። በቀደመው ክርክራቸው እልባት ከተደረገበት ይጀምራል። ዶክተር ዮናስ በእርሶ ልጀምርና ወደ ሻለቃ ዳዊት እመለሳለሁ። ስለ ጋራ መግባባት አንስተዋል። ሕብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳ አንድ ጥያቄ እንመልከት። ይሄ በሀገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው። በእርግጥም ግዙፍ ነው። ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ሕይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አደለም በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጠዋል? በጣም ጥሩ ጥያቄ ነው። ይህን ጥያቄ በምንመልስበት ጊዜ ሶስት መሰረታዊ ነገሮች መያዝ አለብን፣ በእኔ አመለካከት። በመጀመሪያ ደረጃ በአሁኑ ጊዜ ስልጣን ላይ ያሉት ጠቅላይ ሚኒስትርና የእሳቸው አመራር ያለው ሁኔታ የከረረው ቢሆንም ቅሉ ያንን በዛ ደረጃ መፍታት ይችላሉ ወይ ብቃት አላቸው ወይ የሚለውን ጥያቄ ትንሽ የተነሳ ይመስላል፣ በሻለቃም እና ለዛ ያለን መልስ ሁለት አይነት ውጤት ሊያመጣ ይችላል። አንደኛው የለም፣ እሳቸው ብቃት የሌላቸው ሰው አይደሉም፣ ችግሩ በጣም ሰፊ ቢሆንም መቋቋም የሚችል ሰው ልናገኝ እንችላለን የሚል አንድ አጀንዳ ሊኖር ይችላል። በሌላ በኩል ደግሞ የለም፣ ችግሩ በጣም ከባድ ነው። እኚህ ሰው ባለው ሁኔታ ላይ አንድ ሰው ሊያደርግ የሚችለውን ሁሉ እያደረጉ ነው ግን እንደ ማንኛውም መንግስት ስህተት እየተሰራ ያለበት ሁኔታ ነው። ስህተት ያለበትን ቦታ እንጠቁማቸው፣ ድጋፍ እናደርግላቸው፣ አብረናቸው እንጓዝ፣ እንግፋ የሚል ሁለተኛ መልስ ሊያመጣ ይችላል። ሶስተኛው ትንሽም ቅር ያለኝ እንግዲህ መቼም በግልጽ እንነጋገር ከተባለ በሻለቃ ዳዊት አቀራረብ ላይ የጠቅላይ ሚኒስትሩን ለኢትዮጵያዊነት ወይም ለኢትዮጵያ ያላቸውን ኮሚትመንት የመጠየቅ ሁኔታ አለበት ከቁርጠኝነትም ትንሽ ሻለፍ ይላል። ኢትዮጵያዊነት ሳይሆን ኦሮሞነት። ኢትዮጵያዊነት እኮ ነው። ኦሮሞ መሆን ኢትዮጵያዊነት ነው። በኦሮሞ አጀንዳ ወይስ በኢትዮጵያ ጠቅለላ አጀንዳ አልኩ እንጂ ኦሮሞ ኢትዮጵያዊ ነው ያልኩ ሰ ኢትዮጵያዊነት። ዶክተር ዩናስ እሺ፣ አዎ፣ እዚህ ጽሁፋቸው ላይ አንዳንድ ቦታ ላይ ለምሳሌ ፕራይም ሚኒስተሩን የጀዋር ኮሌጅ ይሏቸዋል። ዚኛውን የተጠቀምኩት ሚስ ኢንተርፕሬት እንዳላረጋቸው። ሁለተኛ ደግሞ አንድ ሁለት ሶስት ቦታ ላይ አንዳንድ ሰዎች ኢምፕሊሲትሊ ወይም ኤክስፕሊሲትሊ ይሉታል በእንግሊዝኛ። አብሮ የመስራት ወይንም ደግሞ ሽና ለመውሰድ የሚል አለ እና ፕራይም ሚኒስተሩ የኦዲፒ ፓርቲ አባል ናቸው። በዛ ደግሞ ለዛ ያላቸው አልጀንስ አለ። በኢትዮጵያ መሪነታቸው ደግሞ የሚያደርጉት ብዙ የሚናገሯቸው ነገሮች አሉ። ወደ ኢትዮጵያዊነት ለመመለስ ያንን ባደረጉ ቁጥር እና ጠቅላይ ሚኒስተሩን ችግር ላይ ናቸው ያሉት እንርዳቸው አለ። አይ ሰውዬ እኮ መጠርጠር አለብን ከኢትዮጵያዊነት ይልቅ ወደ ኦሮሞነት እያመሩ ነው የሚል አይነት ኢንሲኒዌሽን ወይንም ደግሞ እንደው ትንሽ ጥቆማም ቢሆን ለኢትዮጵያ ሕዝብ የሚያመጣው ትንሽ ከበድ ያለ ነገር ነው። ያንን ካልኩኝ በኋላ አሁን ያለውን ኮንትሮል ማድረግ አልቻሉም። ሆ ጠቅላይ ሚኒስትሩ የሚለው ጋር ልሂድ። ሁለት አማራጭ ነው ያላቸው ሰውዬ። አንደኛው ከአሁን በፊት እንደተደረገው ወታደሩን እየላኩ ይሄ ችግር የሚፈጥረውን ጸጥ ማስደረግ የምናስታውስ ከሆነ እኮ ለመጀመሪያ ጊዜ ችግር የተፈጠረው አማራው ግዛት ላይ ነበር። በረከት ጎንደር የሆነ ሆቴል ውስጥ አለ በሚል መኪና ሲቃጠል፣ ሆቴል ድንጋዮች ሲሰበሩ የዛን ጊዜ ነበረ አቋም መውሰድ የነበረባቸው። ግን የለም፣ ይሄን ነገር ቀዝቀዝ እናርገው በረድ እናርገው ከሚል ከዛ በኋላ አንዱ ሲል፣ አንዱ ሲል፣ አንዱ ሲል ሄደ። ያላቸው አማራጭ የሚሊተሪ አይነት ዲክቴተርሺፕ ፈጥሮ ጸጥ ማስደረግ ነው በፎርስ። ያንን ካደረግን የቲፒኤልኤፍ ግዛት ውስጥ ገባን ማለት ነው። ትክክል። ደሞ ሞክሮ አልሆነለትም። ሌላው ችግሩ ምንድን ነው? እንዲህ በጥላቻ የተመረዘ ነው። በየአቅጣጫው ነው፣ በኦሮሞ ላይ ብቻ አይደለም። እና እኚህ ሰውዬ ማድረግ የሚችሉት ኃይል ሳይጠቀሙ እንዴት ነው ዴሞክራሲን በምትለቅለት ጊዜ አንዳንድ ጊዜ ምረን ይወጣል። ያንን እንዴት ነው ማስተካከል ያለብን የሚለው ላይ ነው እንጂ ልንነጋገር የምንችለው ከዛ ውጭ ግን ተመልሰን በኃይል አንበርክከን የሚያዝ ነው ከተባለ ምንም አይነት ኃይል ካሁን በኋላ የኢትዮጵያን ሕዝብ በጉልበት ሊገዛው አይችልም። ኦሮሞ አማራ ሊገዛ አይችልም። አማራ ኦሮሞ ሊገዛ አይችልም። ኢትዮጵያዊ ነኝ የሚለው ደግሞ ይሄ የኢትዮጵያን ናሽናሊስት ሉጣ እና በጉልበት ሊያዝ ግን እንዳለ ኦሮሞ እሳት ነው የሚሆነው። መልካም ፈተናዎቹንም በየደረጃው አማራጭ ነው የሚሏቸውን በአይነት ለይተዋል። ድጋሚ እንዲነሱ የሚያደርጉ ሀሳቦች አንስተዋል። ወደ ሻለቃ ዳዊት ሊሄድና እመለሳለሁ። ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩ ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱ ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት ሞላው። የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም እርስዎ ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ። በእርግጥ አንድ ዓመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ አላደረጉም በሚሏቸው ችግሮች ወይንም ደግሞ ማድረግ ሲገባቸው ያላደረጓቸው የሚጠየቁባቸውን ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም? እንግዲህ ዶክተር ዮናስ ዳለ። የህግ የበላይነት ሲባል ህግ ይከበር ሲባል የግድ ሀይል መጠቀም ያስፈልጋል። ማሰር ሀይል ነው። ጦርነት ሲከፈት አንድ ቦታ ሄዶ መውጋት ሀይል ነው። መከላከል ሀይል ነው። ያ ያን ማለት ነው እንጂ በህዝብ ላይ ጦርነት ማወጅ አይደለም። ነገር ግን አጥፊዎችን መቅጣት ነው፣ አጥፊዎችን ማሰር ነው። ያ የጠቅላይ ሚኒስትሩ ስልጣን ነው። በዛ አኳያ ነው ሀይል የምንለው ህግ ማስከበር ማለት ነው። ሁለተኛው አሁን ለጠየቅከው ዋናው መሰረቱ ምናልባት የተለያየ መግባባት አለን ይሆናለን። ግን የምገባኝ አብዛኛውም የኢትዮጵያ ህዝብ የሚገባው በወያኔ ጊዜ የነበረው ወያኔ ያስቀመጠው ህገ መንግስት ተጠያቂ ናቸው ለዚህ ሁሉ ችግር። የፒአርዲኤፍ ማለት ወያኔ የመሰረተው ነው። ህገ መንግስቱም እንዳልኩት በማስረጃ የቀረበ ነው። ህዝብ የመከረበት የህዝብ ህገ መንግስት አይደለም። ስለዚህ እንደገና ያንን ህገ መንግስት ለመለወጥ ህዝብን መቅረብ አለበት። አንድ ፍኖተ ካርታ አዘጋጅቻለሁ። የዛ ጊዜ ስፒቹ ላይ በጽሁፉም ተበትመዋል። ህዝቡ ጋር ቀርቦ ከዛ በኋላ ያ ህዝብ ያጸደቀው ህገ መንግስት ነው መንግስት የሚፈጥረው ያ ስርዓት መደረግ አለበት። ለዚህ የሚያመራ ፍኖተ ካርታ አላየንም። የእሳቸው የዕለት ተዕለት እሳት አደጋ ስራ ነው የሚሰሩት እንጂ የእሳቸው ሀሳብ ምን እንደሆነም አላወቅንም። በጠቅላላ የሀገሪቱ ሁኔታ እንዴት ነው የሚፈታው የሚል አልቀረበም ነው የምለው እኔ። ስለዚህ ያ ስላልተደረገ ያቃታቸው ነገር ሊኖር ስለሚችል ከአቃታቸው ወይም ዲዛይን ያርጉ ወይንም ደግሞ ፒአርዲኤስ ልዩ ስልጣን ሰጥቷቸው ህገ መንግስቱና የፒአርዲኤስ እንዲበተኑ፣ ከዛ እሳቸው የኢትዮጵያን አጀንዳ ይዘው የኦሮሞ ድርጅት መሪ ሳይሆን የኢትዮጵያን አጀንዳ ይዘው ኢትዮጵያን ያሸጋግሩ። ኢትዮጵያዊ በሙላ ከሳቸው ጋር ነው የሚሰለፈው። ቅድም ፕሮፌሰር ዮሐንስ ብልሃል፣ በጠቅላላው ኢትዮጵያ ከእግዚአብሔር በታች ያያቸው ሰው ናቸው። ብዙ ድጋፍ አላቸው። ያን ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ። ያ ቤዝ አላቸው፣ ትልቅ ቤዝ አላቸው። ያ ቤዝ አሁን እየተሸባቀቀ ነው፣ ወደኋላ እየተመለሰ ነው። ስለዚህ ወደዛ መመለስ የሚችሉ ከሆነ ፒአርዴፍን ፓርላማን ያውጡ፣ ህገ መንግስቱን ያውጡ፣ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስቱ። እሳቸው በብቸኛነት የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው። አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናጠፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን አላውቅም ምክንያቱም በየቀኑ እየተባባሰን የመጣ የጸጥታው ችግር ምርጫ ላይ መድረሳችን እርግጠኛ አደለውም። ከዛ ምርጫው ላይ ብንደርስም እንኳን ይሄንን ስታተስኮ ታተስኮ ይሄንኑ ሁኔታ ይዘን ብንገባ የኢትዮጵያን ጸጥታ ሁኔታ አይመልሰውም አያሻሽለውም። ነው መልካም። ዶክተር ዮናስ ለእርስዎ የሚሆነውን ላስከትል። በተጨባጭ አማራጭ ናቸው ከሚሏቸው ገለልተኛ የምጣኔ ሀብት ጉዳዮችን የሚከታተል መማክርት ጉባኤ መቋቋምን፣ ሌላ የታወቁ የምጣኔ ሀብት ባለሙያ አብሮት የሚሰሩ ዋቢ አድርገው ይገልጻሉ። ቀደም ብለው የተዛባ መረጃ ያሰራጫሉ፣ እሱም አንድ ችግር ነው ባሉት በኩል መሰራት ያለበትን ክፍተት ያቀርባሉ። እስኪ ተጨባጭ ያድርጉልን። ዛሬ ካሉት ፈተናዎች ባሻገር በእነኚህ በጽሁፎ ከተጠቀሱ አማራጮች ናቸው ከሚሏቸው ሀሳቦች ጋራ የትኞቹ መንገዶች በእርግጥ አሁን ያለውንም ፈተና ሊያሻግሩ ዘለቄታ ያለውን ለውጥ በኢትዮጵያ ውስጥ እንዲመጣ ያደርጋሉ ብለው ያምናሉ? ሻለቃና እኔ የምንስማማባቸው አንድ ትልቅ ነጥብ አለ። እሱም አሁን መጨረሻ ላይ የተናገሩት ነው። ከአስራ ዘጠኝ ዘጠና አራት በፈረንጆቹ አቆጣጠር ጀምሮ ያለው ኮንስቲትዩሽን ከመጻፍ አንስቶ ራቲፋይ ሲደረግ በኋላ መጨረሻ ላይ ሲጸድቅም የኢትዮጵያ ሕዝብ ተወካይ አልነበረውም። በተለይ አማራ ህዝብ ተወካይ አልነበረውም። አንደኛ። ሁለተኛ ያ ኮንስቲትዩሽን በተቋቋመበት ጊዜ መሰረቱን ስንመለከተው ቲፒኤልኤፍ በተለይ አማራውን ለማትከም ያወጣው ነበረ። ሪጅኖቹ ሲከፋፈሉ ጀምሮ የማግለል የማድቆስ፣ የመጣል ፍላጎት ያለበት ኮንስቲትዩሽን ነበረ። የኔ አቋም ምንድን ነው? አሁን ባለበት ሁኔታ ምርጫ ማድረግ ማለት ያለውን ስታተስኮ ወይም አሁን ያለውን መሰረታዊ የአገዛዝ ሁኔታ እንዳለ እንዲቀጥል ማድረግ ማለት ነው። ምክንያቱም አሁን ይህ ነው። ምርጫ በሚደረግበት ጊዜ አማራ ስንት ተመራጭ እንደሚኖረው፣ ኦሮሞ ስንት ተመራጭ እንደሚኖረው የሚወሰነው በህዝብ ቁጥር በነበረው ነው በሁለት ሺ ሰባት ያ ደግሞ ብዙ ፖለቲካ እንደነበረበት ውስጡ እናውቃለን። ያ ሁሉ አማራውን አትዲስ አድቫንቴጅ ያደርገዋል የሚል እምነት አለኝ። ይሄ ኮንስቲትዩሽን ሌሎቹንም እንኳን ሙሉ ለሙሉ ታርጌት ባያደርግ አማራው የተጓደለባቸው ነገሮች አሉ። ስለዚህ በአሁኑ ጊዜ አንደኛ በቴክኒካሊ ምርጫው ማካሄድ አይቻልም። ምክንያቱም ግንቦት ሰባት አማራ ሀገር ውስጥ ሄዶ መግለጫና ህዝቡን መሰብሰብ ካልቻለ፣ አብን ኦሮሞ ሀገር ውስጥ ሄዶ እንደፈለገ ተዘዋዝሮ አጀንዳውን እና እንትኑን ማቅረብ ካልቻለ ምን አይነት ምርጫ ነው የሚሆነው የሚለው ጥያቄ አለ። ሶስተኛው ደግሞ አሁን የኢትዮጵያ መንግስት ምን ያህል ነው ኮንትሮል የሚያደርገው፣ ትግራይ ውስጥ ምርጫ ቢደረግ ቲቲኤልፍ ኔነ ብቻ ይን የማደርገው ቢል ሌላው የትግራይ ህዝብ እንዴት አድርጎን የኢትዮጵያ መንግስት የዛን እንኳን መብት የሚጠብቀው የሚለው ብዙ ጥያቄዎች አሉ። ግን አሁን ያለውም ሁኔታ ደግሞ አይፈቅድልንም ያንን ለማድረግ። ስለዚህ በመጀመሪያ ደረጃ ሮድማፕ ውስጥም ከመግባታችን በፊት አሁን ጠቅላይ ሚኒስትሩ ምን ብለው ነበረ ጠቅላላ ኢትዮጵያውያኖችን አገናኝቶ የሚያነጋግር መድረክ መፈጠር አለበት፣ ይላሉ እኔ ከዛም ትንሽ እላሉ። መጀመሪያ እዛ ከመድረሳችን በፊት የእያንዳንዱ ብሄር መድረክ መፈጠር አለበት። አሁን አማራ ሀገር የተመለከትክ እንደሆነ ከአክራሪ ጀምረህ የተለያዩ ግሩፖች አሉ። ኦሮሞ ሀገር የገባህ እንደሆነ ማን ነው ምንድን ነው የሚፈልገው የሚለውም ገና የለየለት ነገር አይደለም። ምንድን ነው አማራ ኦሮሞ ውስጥ ራሱ የማዕከላዊው መውጣት አለበት። አሁን አስር አስራ አምስት ወይንም ስድስት ወይንም ሰባት አክራሪ አለ። ስለዚህ ከኦሮሞ ውስጥ መካከሉ ይሄ በኢትዮጵያዊነቱ አምኖ የኦሮሞነቱን መብት ማስከበር የሚፈልግ፣ በአማራ ውስጥ ኢትዮጵያዊነቱን አምኖ የአማራን ሕዝብ እንዲከበር የሚፈልግ። አሁን የአማራው አዲሱ ፕሬዚዳንት በቅርብ የተናገሩት ጥሩ ነገር አለ። አንደኛ ጠንካራ ናቸው፣ በዛ ወዳቸዋለሁ። ይሄ የአማራን መብት ማስከበር በሚለው ላይ ጠንካራ አቋም አላቸው። በጣም ጥሩ ነገር ግን አንድ የተናገሩት ነገር አለ የአማራን መብት ማስከበር የምንችለው የኢትዮጵያን መብት እስካስከበርን ድረስ እና በኢትዮጵያ ስር እስካለን ድረስ ነው ብለዋል። ይሄ አንድ ትልቅ የፖለቲካ አቋም ነው። አብንን የተመለከተው እንደሆነ ደግሞ በአሁኑ ጊዜ ስለ ኢትዮጵያ ታንሱብልን፣ አያቶቻችን በሰሩት በኢትዮጵያዊነታችን ለጥያቄም ሊቀርብ አይችልም። አሁን ግን የእኛ ዋናው ኃላፊነታችን አማራን ማደራጀት ነው ከዛ በኋላ እንነጋገርበታለን ይለዋል። ኢትዮጵያ በአሁኑ ጊዜ እየታመሰች ያለ፣ ስለ ኢትዮጵያ ታምሱልኝ የሚለው ቋንቋ አይገባኝ። ስለዚህ ያ ራሱ አማራ ውስጥ እንደዛ አይነት ሁኔታ መካሄድ አለበት። ደቡብ ህዝብ ውስጥ አሁን ቅድም ሻለቃም እንደተናገሩት የተለያዩ ድርጅቶች ተነስተው ግማሹ ይገነጠላሉ ይላል። የተለያየ ነገር አለ። በየርጅኑ ሰከን ያለ ኮንፈረንስ ተካሂዶ ያ ኮንሰንሰስ ወጥቶ አትሊስት በመጀመሪያ ደረጃ በሪጅን ደረጃ ስምምነት ከተፈጠረ በኋላ ያንን ናሽናል ለአንጥጥህ የአገር ኮንሰንሰስ እንስራ ማለት ይቻላል። የጋራ መግባባት ኤግዛክትሊ። አንደኛ እሱ ነው። ሁለተኛ ግን በጣም አስቸኳይ የሆነው ነገር ካውንተር ባላንስ የሚያደርግ የኢትዮጵያ ናሽናሊስት ሚዲያ አልተፈጠረም። ያ ለምንድን ነው ያልሆነው? ብለን መጠየቅ አለብን። እኔ ብዙም የውስጥ እንትናቸውን አላውቅም፣ ግን ግንቦት ሰባት የሚባለው ኢትዮጵያዊነትን ይዤ ብሎ ሲነሳ፣ ሌሎችም እንዲሁ አሉ። እነሱ ደግሞ ከመሬት መነሳት አልቻሉም። ይሄ ጠቅላይ ሚኒስተሩ ሲመጡ ሆ ብሎ ተነስቶ የነበረው ከሰማይ በታች ያለው ያሉት፣ ቅድም ሻለቃው ፕላትፎርም የለውም ሀሳቡን የሚያራምድበት መድረክ የለውም። ያ መመቻቸት አለበት ነው የሚሉት። ድጋፍ እንኳን የሚሰጥበት መልካም ሻለቃ ዳዊት በአጭሩ በነጥብ የሚያስቀምጧቸው ካሉ ድል ስቶ ዶክተር ዮናስ ያልከውን በሞላ እደግፋለሁ። ነገር ግን አሁን አንተ ያቃተህ ምንድን ነው? ኃላፊነቱ የጠቅላይ ሚኒስትሩ ነው ማለት ነው። ያቃተህ እኮ ይሄ ሁሉ ስራ መሰራት ያለበት እኮ በሄደ ውስቴት ነው። በርዕሰ ብሄሩ እኮ ነው። እንዴት አድርጎ ከዚህ ውስጥ መጡ? ህዝቡን መውቀስና እሳቸውን ከዚህ ነጻ ማድረግ ይቻላል? አይቻልም ኃላፊነቱ የተሳቸው ያሁሉ ኃላፊነቱ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ማድረግ የሚገባቸውን አላደረጉም። ሻለቃ ዳዊት ለዶክተር ዮናስ እድል ለመስጠት ሰዓት ስለሌለኝ ግማሽ ደቂቃ ነው ያለን። ቅድም ስለ ፖለቲካ ምህዳሩ መጥበብ ጨርሶ አለመስፋት ተችተው ነበረ። እነኚህ የገቡት መግባት ያለባቸው ሁኔታ ላይ የነበረውን ችግር በተጨባጭ አስረግጠዋል። ትጥቅ መፈታት ነበረበት ብለዋል። መግባታቸው ግን የምህዳሩ መስፋት አይደለም ወይ በሀገር ውስጥ ያለውን በአንድ ድርጅት ተጠቅሎ መያዝና ሌሎች እምነት ሀሳባቸው ሰው መግለጽ የማይችሉበት ሁኔታ መለወጡ በተጨባጭ የሰሩት ስራ አይደለም ወይ ጠቅላይ ሚኒስትሩ? አይደለም። ምን ጥቅም አለው? ባይገቡ ይሻል ነበር እንጂ አሁን ስለገቡ አገሩ ተበጠበጠ እና ሲገቡ መሳሪያቸውን አስቀምጠው ህብረተሰብ ውስጥ ገብተው እንደማናቸውም ህብረተሰብ አብረው መስራት እና ህብረተሰብ ተላቅረው በሰላም የሚኖርበት ኦሪንቴሽን ፕሮግራም ተሰጥቷቸው ስራ ተሰጥቷቸው ይገባሉ። አሁን በቀደም ዕለት ግንቦት ሰባቱ ምን ዘለቀ ሲናገር የነበረው ያለ በፍጹም ችግር ላይ ነው ያቸው ያሉት መሳሪያቸውን ይዘው የት እንደሚሄዱ ጨንቋቸው ተቀምጠዋል። እኛም ህግ ስብሰባ ላይ ነበርኩኝ እና ይሄ አልተደረገማ። አሁን ዛሬ የሚያዩት ችግር የዛን ችግር ነው። ከመጠን በላይ የሆነ ነገር መግታት ይችላሉ፣ ህግ ማውጣት ይችላሉ፣ ማሰር ይችላሉ፣ አላደረጉም። ይሄ ሁሉ ጥያቄ አለ፣ ሰው የሚጠይቀው ጥያቄ ነው። አመራር ቀንድ አቅጣጫ ይዘው፣ አማካሪ ደግሞ ያሰ ኖሌጅ እውቀት ላይ መሰረት ያለው ተመክሮ ላይ መሰረት ያለው አማካሪ ያስፈልጋቸዋል። በዛ አይሰራም። እድሜ ጥበብ ነው፣ በእድሜ ገፏል፣ ተመክሮ ጥበብ ነው። እነዚህ ሰዎች ሁሉ አካባቢያቸው አድርገው አዳማጭ መሆን አለበት ያለባቸው ከሆነ ሊታረም ይችላል። ምናልባት ልጅነት ሊሆን ይችላል፣ ወይም ደግሞ ኤክስፒሪየንስ ማጣት ሊሆን ይችላል። ግን ለመታረም ጊዜ አላቸው። አለበለዚያ እቺ ሀገር እየወደቀች ለነገ የምንለው ነገር የለንም። ዛሬ ነው መፈጸም ያለበት። ነገ ኢትዮጵያ ወደ ኋላ ልትመለስ የማትችልበት ሁኔታ ውስጥ ትገባለች። መልካም። ጠበቅ ያለውና ወሳኙን ነገር በምትነጋገሩበት ሰዓታችን አለቀ። ለነገ ጊዜ የለም ብለዋል። ነገር ግን ሊስተካከል የሚችል እድል መኖሩንም ጠቁመዋል። ሻለቃ ዳዊት ክርክራችሁን እንደሚቀጥል ገምታለሁ። አድማጮችም በያሉበት እንደሚከራከሩ፣ እንደሚወያዩ ተስፋ አድርጋለሁ። ምናልባት መልሰን ስናመጣችሁ የሚያድር ለሌሎችም የሚሆን አንድ ጥያቄ አድማጮች እንዲከራከሩበት፣ እንዲነጋገሩበት እንተው። የተለየ ሀሳብ ይዘው የሚነሱ ለሌሎች ደንታ የሌላቸው የሚመስሉ ወገኖች እራሳቸው በእርግጥ የያዙ መንገድ የሚፈልጉበት ቦታ ያደርሳቸዋል። አድማጮች ተወያዩ፣ ተነጋገሩ። ቀደም ብሎ በተነሱትም ላይ ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዜር ይስጥልኝ፣ በጣም እናመሰግናለን። ዶክተር ዮናስ በጣም ይቅርታ፣ ዮሐንስ እያልኩ ተናግሬ ያለውኝ ይቅርታ አድርግልኝ። ወደ ሜሪላንድ ከሁለት ሳምንት በኋላ እመጣለሁኝ። እዛ እፈልግሃለሁ፣ እንገናኛለን። በዶላ አይነት አሉላ ሁል ጊዜም ኢንተርቪው ሲያደርግ ረጋ ያለ ሆምወርኩ ሰርቶ አጥንቶ የሚመጣ ወጣት ልጅ ነው። በጣም አከብረሃለሁ አሉላ፣ ሁል ጊዜ በጣም አከብረሃለሁ። እኔም አይሸርዳት በጣም አመሰግናለሁ። አሉላንና እንግዶቹን እናመሰግናለን። ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ቀሪውን ጊዜ በምርጥ የእንግሊዝኛ ዜማዎች እያዝናናችሁ ደሳለኝ መኮንን አብሯችሁ ያመሻል። መስመሩን ከመልቀቄ በፊት ነገ እሁድ ልዩ የትንሣኤ በዓል ዝግጅት ይዘው ሊቀርቡ ሰሎሞን አባተና ጽዮን ግርማ ተፍ ተፍ ሲሉ አስተውያለሁ። አብራችኋቸው እንድታመሹ ከአክብሮት ጋር ጋብዛለሁ። መስመሩን ለደሳለኝ መኮንን ከመልቀቄ በፊት ግን Abi ne konuza abi? Abi ne konuza abi? Abi ne konuza abi? Abi ne konuza abi? Abi ne abi? Abi ne konuza abi? Abi ne konuza abi? Abi ja, Today's a new day, but there is no sunshine, nothing but clouds, and it's dark in my heart, and it feels like a cold night. Today's a new day. Uh. But where are my blue skies? Where is the love and the joy that you promised me? Tell me it's alright. <laughs> I'll be honest with you. I almost i'm gonna be when They don't have purpose. Come on. Today's a new day. But there is no sunshine. Nothing but clouds. And it's dark in my heart. And it feels like a cold night. It ain't easy, but today's a new day. But tell me, where are my blue skies? Where is that love, y'all? Where is the love and the joy that you promised me? Tell me it's alright. The truth is, I almost gave up on a power that I can't explain, that Holy Ghost power y'all, fell from heaven like a shower down, Now, I know we've been hurt y'all, but still, I smile, come on, even though I hurt, see I smile, y'all feel that? You're in right now. Smile. Smile for me. Smile. Can you just smile for me? <laughs> and my people say, oh, You oh, oh, so much better when you're home. Dude, so much better when you're, oh, oh, oh. Look in the mirror. Always remember so much better Come on. I almost gave up. I oh, almost up. That. Oh, can't but the Holy Ghost power y'all. Came down from heaven. Down from heaven. Hardships, difficulties. Right now. Tears, storms. This is what I do. ሰላም ሰላም ሳያላም ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከንገቴ ጎንበስ ብያለሁ። በመላው ዓለም የምትገኙ የክርስትና እምነት አማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሳኤ አደረሳችሁ እንላለን። ከዚህ ከአሜሪካ ድምጽ ሬዲዮ ቀደም ብላችሁ የሰማችሁት አይስማኤል የተሰኘውን ከርክ ፍራንክሊን ና ዘማሪያኑ ያዜሙትን የጋስፕል ዜማ ነበር። በዛሬው ፕሮግራም ይህንን የመሳሰሉ የጋስፕል ዜማዎችን ይዤላችሁ ቀርቤ ያለው በተከታታይ አሰማችኋለሁ። ነገ በመላው ዓለም የፋሲጋ በዓል ይከበራል። በድጋሚ የክርስትና እምነት አማኞቻችንን እንኳን ለፋሲጋ በዓል በሰላም አድረሳችሁ እያልኩኝ በመቀጠል አሪታ ፍራንክሊን ዘ ሎርድ ፕሬየር በተሰኘው ዜማዋ አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስት ትምታ ፍቃድህ በሰማይ እንዲሆነች እንዲሁም በምድር ትሁን እያለች ታዜምልናለች። ከዚያም በተከታታይ ተመሳሳይ የሆኑ የጎስፐል ዜማዎችን አሰማችኋለሁኝ። መልካም ቆይታ ከሙዚቃ ቃና ጋር። I, which are in heaven. Hello. to temptation ዘ ሎርድ ፕሬየር የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በመቀጠል ደግሞ ቤሲ ግሪፍን ዘ ኦልድ ራጌድ ክሮስ እያለች ታዜምልናለች። Dearest and best For a world so, so despised, so despised by the world. Let me tell you, it has a wondrous, it has a wondrous, a wondrous attraction. Oh, hallelujah attraction for me mm -hmm. for it was on Just a pardon, just a pardon, just a pardon, and sanctify me. Oh, so I cherish. I'm gonna cherish, cherish, cherish, cherish that. Yes, I am. Oh, yes, I am. Till my trophies, one of these old days. All of my trophies, all of my trophies, all of my fine clothes, all of my jewelry at my Jesus' feet now. ah, ah, ah. To lay down, but here's what I'm gonna do. I don't know about you, I'm gonna cling, cling, cling, cling to the old, old rugged crowd. Oh, yes, I am. Oh, yes, I am. Oh, Yes, I am. And I'll exchange. Someday I'm going on a home. I've got to go home. I've got to go home. I'm going on a home and get my mama my, my, my cry ኢየሱስ ለኒህ ኃጢአት ሲል ተሰቃይቶ የተሰቀለበትን ያንን የተበሳቆለ ያረጀ መስቀል እወደዋለሁ። ለዘላለም በልቤ አስቀምጠዋለሁ። ወርቄና ጌጤ ነው። ዘኦልድ ራጌድ ክሮስ እያለች የአዜመችልን ቤሲ ግሪፊን ነበረች። አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን የውስጥ ቁጥር 14 ብላችሁ ጠይቁ። ለአማርኛው ክፍል መልእክት ስትተው፣ ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ሲሆን በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ወይንም ለደሳሌ መኮንን ቪኦኤ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የተከበራችሁ አድማጮች፣ አሁንም በቀጥታ ወደ ጋስፕል ዜማዎች ነው የምወስዳችሁ። በመቀጠል ደግሞ ክራዩር ላስት ቲር ቢሾፕ ፖል ሞርተን ከዘማሪዎቹ ጋር ያዜምልናል። 잘가 your life It's somebody to tell him All, right. All right Speaking of your life right. This is for you This is for you All My friend, Pastor Marvin Winans, was here right now. You know what he would say? Ain't no need to worry what the night is gonna bring. It'll be all over in the morning. In the... ዩር ላስትቴር ቢሾፕ ፖል ሞርተን ና ዘመሪያኑ ነበሩ። በመቀጠል ደግሞ የምታዜምልን ዊትኒ ሂውስተን ነች። ሎክ ቱ ዩ my own. Winter storms have come and darkened my sun. After all that I've been through, who on earth can I turn to? I look to you. I look to you. After all. To lose my breath. There's no more fighting left. Sinking to rise no more. Searching for that open door. トゥイオ。 ዌትኒ ሂውስተን ነበረች። የተከበራቸው የሙዚቃ ቀን አድማጮች፣ ያለ ሰዓት እየተገባደደ ነው። በድጋሜ በመላው ዓለም የምትገኙ የክርስቲያን እምነት አማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሣኤው አድረሳችሁ። ላለሁኝ መልካም ፋሲጋ ይሁንላችሁ እያልኩኝ ሎኪንግ ፎር ዩ እያለ ከርክ ፍራንክሊን ከዘማሪያኑ ጋር በመሆን በሚያዜመው ዜማ ያሰናብታችኋለሁኝ። መልካም ፋሲጋ በድጋሜ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ። በእኔ በኩል Ciao. Let's go. You in your car. You at the house. On your job. Be encouraged, boo. Come on. Long way. that's why we love you ማጠቃለያ ዜና እናሰማለን። የቀድሞ የኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ ከዚህ ዓለም በሞት ተለዩ። ከሥልጣን እስከለቀቁበት እስከ 1994 ዓ ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የመጀመሪያው ርዕሰ ብሔር በመሆን ለሰባት ዓመታት ያገለገሉት ዶክተር ነጋሶ ጊዳዳ ባደረባቸውምም በጀርመን ሀገር በሕክምና ሲረዱ ከቆዩ በኋላ በተወለዱ በሰባ ስድስት ዓመታቸው ዛሬ ማለዳ ላይ ህይወታቸው ማለፉን የቤተሰብ ምንጮች አረጋግጠዋል። ስልጣን ከለቀቁም በኋላ ከፖለቲካዊ ያደራቁት የቀድሞ ፕሬዚዳንት በ ዘጠና ሰባት ዓመተ ምህረት በተካሄደው ምርጫ በትውልድ ከተማቸው ደንቢዶሎ የግል ተወዳዳሪ በመሆን በምርጫው አሸንፈው ፓርላማ መግባታቸውም ይታወሳል። ከፓርላማው ከለቀቁም በኋላ ተቃዋሚውን የአንድነት ለዲሞክራሲና ለፍትህ ፓርቲ ተቀላቅለው ለአጭር ጊዜ በሊቀመንበርነት ሰርተዋል። የኦሮሞ ነጻነትን ከተቀላቀሉት የኦሮሞ ነጻነት ግንባር ኦነግን ከተቀላቀሉ የመጀመሪያዎቹ አባላት አንዱ የሆኑት ዶክተር ነጋሶ በ1983 ዓ ም ለበርካታ ዓመታት ከኖሩባት ጀርመን ወደ ኢትዮጵያ በመመለስ የቀድሞውን የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድን የዛሬውን ኦዴፓን በሊቀመንበርነት ለበርካታ ዓመታት መርተዋል። ከጀርመኑ የጊዮተ ዩኒቨርሲቲ በማህበራዊ ታሪክ ትምህርት የሶስተኛ ዲግሪያቸውን ያገኙት ዶክተር ነጋሶ በመስኩ የተለያዩ ጥናቶች ማድረጋቸውንም የህይወት ታሪካቸውን የሚተርከው ጽሑፍ አመልክቷል። የዶክተር ነጋሶን ህይወት፣ የፖለቲካና ሌሎች ስራዎች አስመልክቶ ሰሞኑን ሰፊ ዘገባ እናቀርባለን። በምስራቃዊ ሽሪላንካ ካልሙናይ የጸጥታ ሰራተኞች ከታጣቂ ቡድኖች ጋር የተኩስ ልውውጥ ካደረጉበት አካባቢ ከባድ የመቁሰል አደጋ የደረሰባቸውን አንዲት እናትና ህጻን ልጃቸውን ዛሬ ማግኘቱን በአካባቢው አሰሳ በማድረግ ላይ የነበረ አንድ ቡድን አስታወቀ። በትላንትናው ዕለት የተኩስ ልውውጥ በተካሄደበትና የቦምብ ፍንዳታ በደረሰበት አንድ የመኖሪያ ቤትና በአቅራቢያው የስድስት ህጻናትን ጨምሮ የአስራ አምስት ሰዎችን አስክሬን ማግኘታቸውንም የአገሪቱ ጦር ሰራዊት ቃል አቀባይ አስታውቋል። በስድስት ሳምንታት ጊዜ ውስጥ ለሁለተኛ ጊዜ አውሎ ነፋስ በቀላቀለ እጅግ ከባድ ዝናብ በተመታውና ከፍተኛ ጎርፍና የመሬት መንሸራተት ዳግም እልቂት እንዳያስከትል ስጋት ባሳደረበት ሰሜናዊ ሞዛምቢክ የድንገተኛ አደጋ ሰራተኞች ዛሬ የጉዳቱን መጠን አስሰዋል። አድማጮች፣ ለሰዓቱ የማጠቃለያ ዜና የተመደቡ ክፍለ ጊዜ ያበቃል። የአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የአማርኛ አገልግሎት በ19 ና በ25 ሜትር ባንድ አጭር ሞገድ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። ነገ እሁድ በሶስት ሰዓት እስከምንገናኝ እንኳን ለብርሃነ ትንሣኤ ያደረሳችሁ መልካም በዓል ይሆንላችሁ እያልን እንሰናበታችኋለን። ፕሮግራማችንን ከመራችልን ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጂት ታየ ነኝ።